የአሜሪካ ድምፅ ነው። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ስታት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ የሰኞ ምሽት ዝግጅታችን አሁን ጀመረ። የአገራዊ ሂደቱ ምክክር ሂደቱ የቀጠለበት ብሔራዊ ድባብ እንደሚያሳስባቸው ፓርቲዎች ገለጹ። እነዚህ ግን ሁኔታዎች ከተሟሉ ወደ ምክክር መድረኩ እንመለሳለን። እስካልተሟሉ ድረስ ግን ከዛሬ ጀምሮ ራሳችንን ከምክክር መድረኩ አግልለናል ማለት ነው በይፋ። አላማችን በምክክሩ ስርዓትን የማጽናት አይደለም። አላማችን በምክክሩ አገርን የማጽናት ጉዳይ ነው። አገርን ከገባችበት ቅርቃ ውስጥ የማውጣትና አገራችን እንደ አገር ቀጥ ብላ እንድቆምና እንድቀጥል አጠብቆ ነው ቀደም ሲል ተከታትሎ የሰማችኋቸው የኢህአፓ ተቀዳሚ ምክትል ሊቀመንበር መጋቢ ብሉይ አብርሃም ሃይማኖትና የእናት ፓርቲ ፕሬዚዳንት ዶክተር ሰይፈ ስላሴ ናቸው ይህን የተመለከቱ ዘገባ በአብይ ርስ ሙሉ ወደ እናንተ የሚቀርብ የሚሆነው ይህንና ሌሎች አገራዊ ና አለም አቀፋዊ ዘገባዎችን በምሽቱ ተካተዋል ዛሬ ግንቦት 26 2016 ዓ ም እንደምናምሽታችኋል ተመልካቾቻችንና አድማጮቻችን አስመሟየ ነው ኔ ምሽት እያስተናገድ ኳችሁ እስከ አራት ሰዓት ድረስ ከእናንተ ጋር ቆይታ አድርጋለሁ። ለዓለም ዜናዎቹ ደረጃ ደስታ ዚህ አብሮኛለ እንዲሁም የስቱዲዮ ቅንብሩን የሚመራልን ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮና በቴሌቪዥን በተጨማሪም በዌብሳይታችንና በማህበራዊ ትስስር ገጾቻችንን በቀጥታ የተከታተላችሁን ከእኛ ጋር መምሸት ትችላላችሁ። ለማስታወስ ያክል በዌብሳይታችን አማሃሪክ ዶት ቪኤንስ ዶት ኮም እንዲሁም በፌስቡክ አትቪ አማሪክ ላይ በቀጥታ ታገኙናላችሁ። አብራችሁን ትቆዩ በድጋሚ ጋብዛለሁኝ። አሁን ከዓለም ወደ ሰባሰቡ ዜናዎች ለደወደደድ ልምራችሁ። በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የናይጄሪያ ሰራተኛ ማህበራት ከዛሬ ሰኞ ጀምሮ ላልተወሰነ ጊዜ የስራ ማቆም አድማ ጀመሩ። ማህበራቱ አድማውን የጀመሩት ከመንግስት ጋር ያደረጉት ዝቅተኛው የደሞዝ ወለል ድርድር ከከሸፈ በኋላ ነው። በአድማው መሰረት በዛሬ ሁለት ትምህርት ቤቶች፣ የመንግስት መስሪያ ቤቶች፣ አውሮፕላን ማረፊያዎች እና ብሔራዊ የመብራት ኃይል አውታሮች ተዘግተዋል። በናይጄሪያ ያለው የኑሮ ውድነት ችግር ለብዙዎች የምግብ አቅርቦት ማግኘትን አስቸጋሪ አድርጎታል። ዋነኛው የናይጄሪያ የሰራተኛ ምክር ቤት ኤንኤልሲና የንግድ ማህበራት ህብረት ምክር ቤት ቲዩሲ መንግስት ዝቅተኛውን የ60 ሺህ ናይራ ወይም 45 ዶላር የደሞዝ ጭማሪ ከፍ እንዲያደርግ ጠይቀዋል። ማህበራቱ መንግስት ጥያቄያቸውን ለመቀበል ፍቃደኛ ባለመሆኑ ሰራተኞች የስራ መሳሪያዎቻቸውን ሁሉ እንዲያስቀምጡ አሳስበዋል። የናይጄሪያው ፕሬዚደንት ቦላ አህመድ ቲኒቡ ወደ ስልጣን ከመጡ ጊዜ ጀምሮ የነዳጅ ድጎማና የገንዘብ ቁጥጥርን በማቆማቸው የቤንዚን ዋጋ በሶስት እጥፍ እንዲጨምርና የኑሮ ውድነት እንዲባባስ አድርገዋል። የሀገሪቱ ገንዘብ የኔራ ዋጋም ከዶላር ጋር ሲወዳደር ቀንሷል። ፕሬዚደንት ቲኒቡ የተደረጉ የኢኮኖሚ ማሻሻያዎች ተጨማሪ የውጭ መዋለ ንዋይ ሊስቡ ስለሚችሉ ህዝቡ በትዕግስት እንዲጠባበቅ አዘዋል አሳስበዋል። የኢራን ምክር ቤት አፈ ጉባኤ መሐመድ ቃሊባፍ የቀድሞ ፕሬዚደንት ኢብራሂም ራይሲ በሄሊኮፕተር አደጋ መሞታቸውን ተከትሎ ለሰኔ ሀያ ስምንቱ ፕሬዝደንታዊ ምርጫ እጩነታቸውን አስመዘገቡ። ወጋ አጥባቂው ቃሊባፍ የራይሲን ፖሊሲዎች ለመቀጠልና በዓለም አቀፍ ማዕቀቦች ውስጥ ቁልፍ ችግር ሆነዋል ያሏቸውን ድህነትና የዋጋ ንረትን ለመፍታት ቃል ገብተዋል። የኢራን ኢኮኖሚያዊና ማህበራዊ ጉዳዮች ይስተካከላሉ ብለው ካላመኑ እንደማይወዳደሩም ቃሊባፍ ተናግረዋል። በቅርቡ የምክር ቤት አፈ ጉባኤ ሆነው በድጋሚ የተመረጡት ቃሊባፍ ቀደም ሲል እንደ ኤሮፓ አቆጣጠር ከ2005 እስከ 2017 የቴሄራን ከንቲባ ሆነው አገልግለዋል። ቃሊባፍ እንደ አውሮፓ አቆጣጠር በ2005ና 2013 ለፕሬዝደንትነት ተወዳድረው ያልተሳካላቸው ሲሆን እንደ አውሮፓ አቆጣጠር ከ2017 ምርጫ ራሳቸውን በማግለል ለሟቹ ፕሬዚደንት ራይሲ የቀስቀሳ ድጋፍ አድርገዋል። ለምርጫው ራሳቸውን ካጩት ሌሎች ታዋቂ እጩዎች መካከል የቀድሞ ፕሬዚደንት ማህሙድ አህመዲ ነጃድ፣ የቀድሞ ፓርላማ አፈ ጉባኤ አሊ ላራጂኒ፣ የቀድሞ ማዕከላዊ ባንክ ኃላፊ አብዱልናስር ሄማቲ እና የቀድሞ የኒኩሌር ተደራዳሪ ሰይድ ጃሊሊ ይገኙበታል። ሁሉም እጩዎች የወግ አጥባቂው የበላይ ጠባቂ ምክር ቤት እጩነታቸውን እስከሚጸድቅበት እስከ ሰኔ 11 ድረስ መጠበቅ ይኖርባቸዋል። ጋዜጠኞችና የፍልስጤን ባለስልጣናት ዛሬ ሰኞ እንደተናገሩት እስራኤል ባደረሰችው ጥቃት በትንሹ 11 ሰዎች ተገድለዋል። ዩናይትድ ስቴትስ ጦርነቱን ማቆምና በሐማስ የተያዙ አንዳንድ ታጋቾችን መልቀቅ ያካተተ የተኩስ አቁም ስምምነት እንዲደረግ ግፊት እያደረገች ነው። የእስራኤል ጦር በጋዛ ከአምሳ በላይ ኢላማዎች ላይ የአየር ድብደባ እንዳደረገና በማዕከላዊ ጋዛና ራፋ ውስጥ የሚንቀሳቀሱ እግረኛ ወታደሮች እንዳሉት ገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሰላም እቅዱን ከእስራኤል ባለስልጣናት ጋር ትላንት እሁድ የተነጋገሩበት ሲሆን እቅዱ የእስራኤልን የረዥም ጊዜ ደህንነት ዓመት ያስጠብቃል ብለዋል። የዋይት ሀውስ የብሔራዊ ደህንነት ቃል አቀባይ ጆን ከርቢ ሐማስ በታቀደው የእርቅ ስምምነት ከተስማማ ዩናይትድ ስቴትስ እስራኤል እቅዱን እንደምትቀበል ትጠብቃለች ብለዋል። የእስራኤል መከላከያ ሚኒስትር ዮአፍ ጋላንት እስራኤል ጋዛን የሚመራውን ሐማስ እንደማትቀበል ገልጸው ከእስላማዊ ቡድን ውጪ ሌሎች አማራጮችን እያፈላለገች ነው ብለዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ባለፈው አርብ የሰላም ስምምነቱ የእስራኤል ወታደሮች በከፊል ለቆ መውጣት፣ አንዳንድ ታጋቾችን መልቀቅ ጨምሮ ለስድስት ሳምንታት የሚቆይ የተኩስ አቁምን የሚያካትት ሲሆን በአስታራቂዎቹ አማካኝነት ጠላትነትን ለዘለቄታው የማብቃት ድርድር እንደሚደረግ ተናግረዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በሜክሲኮ ዛሬ ሰኞ ይፋ በሆነው ፈጣን የቆጠራ ውጤት የገዢው ፓርቲ እጩ ክላውዲያ ሼንባም ፕሬዝዳንታዊ ምርጫውን አሸነፉ። ይህ በአገሪቱ የመጀመሪያዋ ሴት ያደርጋቸዋል። የብሔራዊ ምርጫ ተቋም ያወጣው የውጤት ናሙና እንደሚያመለክተው የሜክሲኮ ከተማ የቀድሞ ከንቲባ ሼንባም ከ58 ነጥብ 3 በመቶ እስከ 60 ነጥብ ሰባት በመቶ ድምፅ በማግኘት አሸንፈዋል። ሼምባም ስለ ውጤቱ በሰጡት አስተያየት ዛሬ እኛ የሜክሲኮ ዜጎች አራተኛው የለውጥ ሽግግር ሂደት ቀጣይነት እንዲኖረው አረጋግጠናል ብለዋል። በሁለት መቶ ዓመታት ውስጥ በሪፐብሊኳ የመጀመሪያ ሴት ፕሬዚደንት ይኖራሉም ሲሉ ተናግረዋል። ሼምባም 100 ሚሊዮን ካቶሊኮች በሚገኙባት ሜክሲኮ የመጀመሪያ ሴት ብቻ ሳይሆኑ በአገሪቱ ታሪክ የአይሁድ ዝርያ ያላቸው የመጀመሪያዋ ፕሬዚደንት ይሆናሉ። የሼምባም ገዢው ፓርቲ አብዛኛውን የምክር ቤት መቀመጫዎችን መቆጣጠሩ ተገምቷል። ምርጫው ከመከፈቱ ምርጫው ከመከፈቱ ከሰዓታት በፊት በዘመቻው ወቅት ቢያንስ 25 የፖለቲካ ተስፈኞች ተገድለዋል። ከእነዚህ መካከል ሁከት ባለበት ምዕራባዊ ግዛት ውስጥ የአካባቢውን እጩ አንዱ ነበሩ። ሜክሲኮ ውስጥ እንደ ኤሮፓ አቆጣጠር ከ2006 ጀምሮ መንግስት የአደንዛዥ እጽ ዝውውርን በመዋጋት በሚያደርገው ጥረት ከ45000 በላይ ሰዎች ተገድለዋል። በ10,000 የሚቆጠሩ ሰዎች ደብዛቸው ጠፍተዋል። በፕሬዚደንት ጆ ባይደን ልጅ ሀንተር ባይደን ላይ በፌዴራል ደረጃ የተመሰረተውንና ከህገወጥ የመሳሪያ ግዢ ጋር ጉዳይ ጋር የተያያዘውን ክስ የሚመለከቱ ከህዝብ የተውጣጡ ዳኞችን የመምረጡ ሂደት ዛሬ ሰኞ ይጀመራል። ጉዳዩ የሚታየው ሀንተር ባይደን ቀደም ሲል ከአቃቢያን ህግ ጋር ያደረጉት ድርድር መፋለሱን ተከትሎ ነው። ባይደን የተከሰሱት በሶስት የወንጀል አይነቶች ነው። ከዚህ ውስጥ በአደገኛ እጽ ሱስ መያዛቸውን በገለጹበት እንደ አውሮፓ አቆጣጠር 2018 በፌዴራል ደረጃ ህጋዊ ፈቃድ ላለው የመሳሪያ ሻጭ የሱስ ተጠቂ አለመሆናቸውን በመግለጽ ዋሽተዋል፣ ያልተፈቀደላቸውን የመሳሪያ ግዢ በመፈጸም ለ11 ቀናት ህገወጥ በሆነ መንገድ የመሳሪያ ባለቤት ሆነዋል የሚል ይገኝበታል። ባይደን አግባብና ፍትሐዊ ባልሆነ መንገድ የፍትህ ሚኒስቴር ኢላማ መደረጋቸውን ገልጸዋል። ሪፐብሊካኖቹ የፕሬዝደንቱ ልጅ በመሆናቸው ልዩ አያያዝ ተደርጎላቸዋል ሲሉ ቀደም ሲል የተፋለሰውን ስምምነት ከተቃወሙ በኋላ ባይደን ጥፋተኛ አይደለሁም ብለዋል። የችሎቱ ጉዳይ የተሰማው እንደ ኤሮፓ አቆጣጠር የ2024 ለሪፐብሊካን ፓርቲ ፕሬዚደንታዊ እጩ ይሆናሉ ተብለው የሚጠበቁት ዶናልድ ትራምፕ በኒውዮርክ ከተማ በ34 ወንጀሎች የጥፋተኝነት ውሳኔ ከተላለፈባቸው ጥቂት ቀናት በኋላ ነው። ከዚህኛው ጋር ባልተያያዘ መልኩ ሀንተር ባይደን 1.4 ሚሊዮን ዶላር ግብር አልከፈሉም በሚል በመጪው መስከረም በካሊፎርኒያ ከችሎት ፊት እንደሚቀቡም ተገልጸዋል። በመጨረሻም የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ የፊሊፒንስ ፕሬዚደንት ፈርዲናንድ ማርኮስ ጁኒየር በዩክሬን ጦርነት ላይ የሚካሄደውን ዓለም አቀፍ የሰላም ጉባኤ እንዲደግፉ አሳሰቡ። ዜሌንስኪ የተናገሩት ብዙም ባልተለመደው ድንገተኛ የእስያው ጉዟቸው ፊሊፒንስ በመግባት በዋና ከተማዋ ማኒላ ትናንት እሁድ ከፕሬዚደንት ማርኮስ ጋር በተገናኙበት ወቅት ነው። ማርኮስ የፊሊፒንስ በሰላም ጉባኤ ላይ እንደምትሳተፍ ቃለ መግባታቸውን የፊሊፒንስ ቃል አቀባይ ቼሎይ ጋራፊል ተናግረዋል። ዜሌንስኪ በጉባኤው ላይ ለመሳተፍ ቃለ መግባቱን ዛሬ ከርሶ በመስማቴ ደስተኛ ነኝ በማለት የፊሊፒንሱን መሪ ያመሰገኑት ሲሆን ይህ ትልቅ መልእክት ነው ሲሉ አክለዋል። የዩክሬን ለወታደሮች ተጨማሪ የአእምሮ ጤና ሰራተኞች እንደሚያስፈልጋት ዜሌንስኪ አጽንኦት ሰጥተዋል። እርዳታውን እንደሚሰጡ ቃል የገቡት ማርኮስ ዩክሬን በዚህ ዓመት በማኒላ ኤምባሲዋን ለመክፈት መወሰኗ እርዳታውን ያፋጥነዋል ብለዋል። ዜሌንስኪ ቻይና፣ ሌሎች አገራት በጉባኤው እንዳይገኙ ጫና በማድረግ ሩሲያ የሰላም ጉባኤውን እንድታደናቅፍ ረድታለች ሲሉ ከሰዋል። የዜሌንስኪ ክሶችን አስመልክቶ ምላሽ እንዲሰጥ የተጠየቀው የቻይናው የውጭ ጉዳይ ሚኒስቴር አስተያየት ማግኘት አለመቻሉን አሶሲትድ ፕሬስ ዘግቧል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት የሰኞ ግንቦት 262016 ዓ ም የምሽት ዝግጅታችን ነው። ቀደም ሲል ከዓለም ወደ ተሰባሰቡ የነበሩ ዜናዎች ወደ እናንተ ደረሱ። ደረጀ ደስታን ለዜናዎቹ አመሰግናለሁ። በምሽቱ ዝግጅቶቻችን ሌሎች የአሜሪካ ድምጽ ባልደረቦቻችንም አብረውን ከኛ ጋር አሉ። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማደገፋ ግር ማደገፋ በዌብ ና ማህበራዊ ድረገጽ አሰናጃችን ደግሞ አበየው ገበው አብረውን በምሽቱ ከኛ ጋር የሚያመሹ ነው የሚሆነው። እናንተም እኛም በመከታተል አብራችሁ ልታመሹ በድጋሜ ጋብዛለሁኝ። ቀጥሎ የዕለቱ አብይ ርዕስ ወደ እናንተ ይደርሳል። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ሀፓ እና የእናት ፓርቲ በሀገራዊ በምክክር ሂደቱ ለመቀጠል ቅድመ ሁኔታ አስቀመጡ። ጠቅላይ ሚኒስትር አብይ አህመድ መላው ኢትዮጵያውያን በምክክሩ እንዲሳተፉ ጥሪ አቅርበው ለሚያንገራግሩ ሰዎች እድሉ እንዳያመልጧችሁ ብለዋል። የሀፓ ግጭቶች እንዲቆሙ የፓርቲውን ሊቀመንበር ጨምሮ የተለያዩ እስረኞች ካልተፈቱና ሌሎች ያነሳቸው ቅድመ ሁኔታዎች ካልተሟሉ ራሱን ማግለሉን ዛሬ አስታውቋል። እናት ፓርቲ በበኩሉ ያስቀመጣቸው መሰል ቅድመ ሁኔታዎች ካልተሟሉ በምክክሩ ለመሳተፍ እቸገራለሁ ብሏል። የአገራዊ ምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ የፖለቲካ ፓርቲዎች የሚያንሷቸውን ጨምሮ ለሂደቱ መሳካት የሚያስፈልጉ ጥያቄዎችን ኮሚሽኑ ለመንግስት እንደሚያቀርብ ተናግረዋል። ኬኔዲ አባተ ተጨማሪ ያለው በአገራዊ ምክክር ሂደቱ ላይ ጥያቄ ከሚያነሱ የፖለቲካ ፓርቲዎች አንዱ የሆነው የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢያፓ ከዛሬ ሰኞ ግንቦት 26 ቀን 2016 ዓ ም ጀምሮ ከምክክር ሂደቱ ራሱን ማግለሉን በመግለጫ አስታውቋል። ኢያፓ የኢትዮጵያን ችግሮች ለመፍታት አገራዊ ምክክር እንደሚያስፈልግ በማመን በእስካሁኑ ሂደት ሲሳተፍ መቆየቱን የገለጹት የፓርቲው ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት አሁን ባለው አገራዊ ድባብ ግን ምክክር ለማድረግ ያዳግታል ብለዋል። በመሆኑም የግጭቶችን መቆምና የተለያዩ እስረኞችን መፈታት ጨምሮ ፓርቲው ለምክክሩ አስቻይ ሁኔታዎችን ይፈጥራሉ ብሎ ያመነባቸው ቅድመ ሁኔታዎች እስካልተሟሉ ድረስ ወደ ሂደቱ እንደማይመለስ ተናግረዋል። ብዙ የተለዋወጡ ተለዋዋጭ ሁኔታዎች አሉ። አገሪቱ ከፍተኛ ቀውስ ውስጥ ናት ያለችው የኦሮሚያ ክልል ላለፉት ስድስት ዓመታት ተባብሷል፣ በአሁኑ ደግሞ በጣም ተባብሷል። የአማራ ክልል ላይም ያለው ቀውስ በተባባሰ ሁኔታ ቀጥሏል። ቀውሶች ከቀን ወደ ቀን እየባሱ ነው። ሌሎችም አካባቢዎች እንደ አዲስ እያገረሹ ያሉ ሁኔታዎች አሉ። አስቸኳይ ጊዜ አዋጅ አለ። እስሮች ተስፋፍተዋል። በየቀኑ እየተደረጉ ያሉ ነገሮች ብዙ ናቸው እና በዚህ ሁኔታ ውስጥ የሚደረግ ምክክር፣ የሚመለከታቸውን ዋና ዋና አካላት ያላሳተፈ ምክክር ምንም ተቀባይነት እንደሌለው እና ለሀገር መፍትሄ ስለማይሆን እዚህ ስህተት ውስጥ መሳተፍ ኢህአፓ አልፈለገም። ነገር ግን ሁኔታዎች ተስተካክለው ያስቀመጥናቸው ቅድመ ሁኔታዎች በአስቸኳይ የፓርቲያችን ሊቀመንበር ጨምሮ የታሰሩ ጋዜጠኞች፣ የሰብአዊ መብት ተሟጋቾች፣ በትጥቅ ትግል ያሉ ሌሎችም ወገኖቻችን በዚሁ ውስጥ ሊሳተፉ የሚገባቸው ያልናቸው በዝርዝር ያስቀመጥናቸው በአጠቃላይ እንዲሳተፉ ምቹ ሜዳ እንዲመቻችም ሌላኛው ቅድመ ሁኔታ ነው። እነዚህ ቅድመ ሁኔታዎች ከተሟሉ ወደ ምክክር መድረኩ እንመለሳለን። እስካልተሟሉ ድረስ ግን ከዛሬ ጀምሮ ራሳችንን ከምክክር መድረኩ አግልለናል ማለት ነው በይፋ። በሌላ በኩል የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፈው ቅዳሜ ግንቦት 24 ቀን 2016 ዓ ም አገር አቀፍ የአጀንዳ ማሰባሰብ የምክክር ምዕራፍን ባስጀመረበት መድረክ ላይ ተገኝተው ንግግር ያደረጉት ጠቅላይ ሚኒስትር አብይ አሕመድ በተደጋጋሚ እንመካከር ብለው ሲለምኑ የነበሩ ሰዎች ኑ እንመካከር ስንላቸው ፈቃደኛ መሆን ብቻ ሳይሆን በከፍተኛ ደስታ መቀላቀል ይኖርባቸዋል ብለዋል። ጠቅላይ ሚኒስትሩ በምክክር ሂደቱ ላይ ለመሳተፍ ጥያቄ ለሚያነሱ አካላት ደግሞ የመጨረሻ ምክሬ እድሉ እንዳያመልጣችሁ፣ ካመለጠ ድጋሚ ማግኘት አስቸጋሪ ነው። አሁን ግን በቅንነትና በተከፈተ ልብ በዚህ ምክክር በዚህ ውይይት በሚገኙ ውጤቶች ሸብረክ ለማለት ለመተው፣ ለመቀበል ቢያንስ ዝግጁ የሆነ መንግሥት ስላለ እድሉ ሳያመልጠን እንድንጠቀምበት በመላው ኢትዮጵያውያን ስም በተለይም በኢትዮጵያ እናቶች ስም ጥሬን ማቅረብ እፈልጋለሁ። ጠቅላይ ሚኒስትሩ ይህን ይበሉ እንጂ ከንግግራቸው በኋላ ራሱን ከሂደቱ ካገለለው ከኢህአፓ በተጨማሪ አሁን በኢትዮጵያ ባለው ወቅታዊ ሁኔታ ምክንያት በአገራዊ ምክክሩ ሂደት ለመሳተፍ እቸገራለሁ ሲል እናት ፓርቲ መግለጫ አውጥቷል። በአጀንዳ ልየታ ሂደት ላይ ችግር የለብኝም ያለው ፓርቲው ከአጀንዳ በኋላ በሚኖረው የምክክር ምዕራፍ ላይ ለመሳተፍ ግን ቅድመ ሁኔታዎችን አቅርበዋል። የእናት ፓርቲ ፕሬዚደንት ዶክተር ሰይፈ ስላሴ አያሌው ግጭቶች ሰላማዊ መፍትሄ ካልተገኘላቸው፣ የአስቸኳይ ጊዜ አዋጁ ካልተነሳ እንዲሁም በማንነታቸው እና በፖለቲካ አመለካከታቸው የታሰሩ ያሏቸው የምክር ቤት አባላትና ፖለቲከኞችን ጨምሮ ሌሎች ዜጎችም ካልተፈቱ ፓርቲው በሂደቱ መቀጠል እንደማይችል አመልክተዋል። አላማችን በምክክሩ ስርዓትን የማጽናት አይደለም። አላማችን በምክክሩ አገርን የማጽናት ጉዳይ ነው። አገርን ከገባችበት ቅርቃ ውስጥ የማውጣትና አገራችን እንደ አገር ቀጥ ብላ እንድቆምና እንድቀጥል ልውነው አጠብቆ እያ ነው። ይህንን ሀገርን የመታደግን ጉዳይ ደግሞ ከእርስ በእርስ ጦርነቱ እንጀምራለን። ለዛ መቋጫ ሊበጅለት ይገባል ብለን በተደጋጋሚ ጊዜያት ለማሳሰብ ሞክተናል። ይህ ሊፈታ ባልቻለበት አሁን ወደ አጀንዳል እየታው እና ወደ ምክክሩ እየተኬደ ያለበት ሁኔታ እንመለከታለን። ሁለተኛ ከዚሁ ጋር በተያያዘ ደግሞ ዜጎች በማንነታቸው በብዙ ሰዎች ደግሞ በተለያየ ቦታ ደግሞ በየእስር ቤቱ ታጉሮ ያለበት ሁኔታ አለ። በሶስተኛ ደረጃ ደግሞ የፖለቲካ መሪዎች፣ የማህበረሰብ አንቂዎች፣ ጋዜጠኞች፣ የህዝብ ተወካዮች ምክር ቤትም ሆነ የክልል ምክር ቤት አባላት ውስጥ ደግሞ በተለያየ አይነት መልኩ ደግሞ በእስር ቤት ደግሞ የሚማቅቁ ደግሞ አሉ። የእኛን የፓርቲ አመራር የከፍተኛ አመራር ጨምሮ ዶክተር ደርበው ንጉሴ እስር ቤት ውስጥ ነው ያለው። ሌላው አገር አሁን ባለችበት ሁኔታ በአስቸኳይ ጊዜ አዋጅ ስር ነው ያለችው። ወደ ወደ ምክክር ወደ ዳያሎግ ከመምጣታችን በፊት እኚህ ነገሮች መፈታት መቻል አለባቸው። የእናት ፓርቲ ፕሬዝደንት ዶክተር ሰይፈ ስላሴ እና የኢህአፓ ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም የአገራዊ ምክክር ሂደቱ የአጀንዳ ማሰባሰብ ምዕራፍ ላይ መድረሱ ከተገለጸ በኋላም እስሮች መቀጠላቸው እንደሚያሳስባቸው የፖለቲከኛውን የአቶ የሺዋስ አሰፋን መታሰር በማሳያነት ጠቅሰው ገልጸዋል። ከሁለቱ ፓርቲዎች በተጨማሪ በሂደቱ ላይ ተቃውሟቸውን ያሰሙ ሌሎች አካላትም አሉ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮን፣ እና የኦሮሞ ነጻነት ግንባር ኦነግ ኃይሎችን ጨምሮ በኮከስ ስም የተደራጁ ዘጠኝ ተቃዋሚ የፖለቲካ ፓርቲዎችን በአባልነት ያቀፈው ስብስብ በኮሚሽኑ ገለልተኝነት ላይ እምነት እንደሌለው በመግለጽ እስካሁን ካለው የሀገራዊ ምክክሩ ሂደት ራሱን ማግለሉ ይታወቃል። በሌላ በኩል የኦሮሞ ነጻነት ሰራዊትና የአማራ ታጣቂ ፋኖ የኢትዮጵያ ሀገራዊ ምክክር ኮሚሽን ወደ ሰላም ሊያመጣ የሚችል ህጋዊ ተቋም መሆኑን እንደማይቀበሉ ለአሜሪካ ድምጽ መናገራቸው ይታወሳል። ሁለቱም አካላት ኮሚሽኑ ሲዋቀር አንስቶ ምንም አይነት ተሳትፎ አለማድረጋቸውን በተጨማሪም ህጋዊ በሆነ መልኩ በምክክር መድረኩ ላይ እንዲሳተፉ አለመጋበዛቸውን ተወካዮቻቸው ለአሜሪካ ድምፅ አስታውቀዋል። ኮሚሽኑ የሀገራዊ ምክክር ሂደቱ ሁሉን አካታች መሆን እንዳለበት ያምናል ያሉት ዋና ኮሚሽነሩ ፕሮፌሰር መስፍን አራያ በበኩላቸው በፖለቲካ ፓርቲዎች የሚቀርቡትን ጨምሮ ለሂደቱ ስኬታማነት የሚያግዙ ጥያቄዎችን ኮሚሽኑ ለመንግስት እንደሚያቀርብ ጠቁመዋል። ብዙ የምናያቸው ነገሮች ይኖሩ ሁሉንም ምክንያቱም ዳያሎግ ሲባል ሁሉንም አቃፊ መሆን አለበት። ናሽናል ዳያሎግ ወይም ሀገራዊ ምክክር ነው የምንለው። በሀገራዊ ሂደት ውስጥ ሁሉም የታጠቀም ያልታጠቀም፣ ታጣቂ ብቻ እኮ አይደለም ወደ ዳያሎጉ ያልመጣው፣ አይታጠቅም ደግሞ ያልመጣው አሉ እና የራሳቸው ሁሉ ምክንያቶች አሉ። ስለዚህ እነዚህም ምክንያቶች በየደረጃው ግልጽ አድርገን የሚያስፈልጉ ምንድን ነው ስራዎቻችን እንዳንሰራ ምን ምን ነገር ጎድሎብናል የሚለውን ነገር ሁሉ በሙሉ በዝርዝር ማየት መቻል አለብን። ስለዚህ ምንድን ነው የምንፈልገው ምን የጎደለን ነገር አለ? ምን የቀረን ነገር አለ? የሚለውን ነገር በደንብ ዘርዝረን ነው። ዝም ብሎ መንግስት ጋር አንድ ቁንጽል ጥያቄ ብቻ አይደለም ይዘን መሄድ ያለብን እና የተሟላ ጥያቄ ነው ይዘን መሄድ ያለብን እና ያንም እናደርጋለን። ለስራችን መሳካት ደግሞ ያስፈልገናል። ያንን በደንብ ለቅሞ አሁን በዚህ በአጀንዳ አሰባሰቡም ሂደት እየሰማናቸው ያሉም አሉ። ስለዚህም በእኛንም እንደግብአት ተጠቅሞ በእኛ ስራ ውስጥ ያሉትንም ጨምሮ በደንብ ኮምፓይል ሆነ ነው የሚቀርበው። በሌላ በኩል የፖለቲካ ፓርቲዎች የጋራ ምክር ቤት አባሉ የኢትዮጵያ ሶሻል ዴሞክራቲክ ፓርቲ የአገራዊ ምክክር ሂደቱን ደግፈው ከሚንቀሳቀሱት በርካታ የተቃዋሚ ፓርቲዎች ውስጥ ይገኝበታል። የፓርቲው ምክትል ፕሬዝደንት ዶክተር ራሄል ባፌ ፓርቲያቸው አገራዊ ምክክሩ ችግሮችን ለመፍታት ያስችላል ብሎ በማመኑ በሂደቱ እየተሳተፈ እንደሆነ ለአሜሪካ ድምፅ መግለጻቸው አይዘነጋም። በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ግንቦት 7 ቀን 2016 ዓ.ም ባስተላለፉት የፖሊሲ መልእክት መንግስትን የሚተቹትን ማሰርና ማዋከብ መፍትሄ ሊሰጣቸው የሚገቡ ጉዳዮችን አይፈታም ካሉ በኋላ ኢትዮጵያውያን የሚፈልጉትን የፖለቲካ ውይይት ለመደገፍ መንግስት ቁልፍ የፖለቲካ ሰዎችን ከእስር እንዲፈታ መጠየቃቸው ይታወሳል። ምንም እንኳን ፍጹም ሊሆን ባይችልም፣ ሁሉም ወገኖች የአገራዊ ምክክሩን እድል ሊጠቀሙበት ይገባል ሲሉም አምባሳደሩ አሳስበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የምትከታተሉት ከዋሽንግተን ዲሲ እየተላለፍላቸው የሚገኘውን የአሜሪካ ድምፅ ራዲዮ የምሽቱን ዝግጅታችን ነው። ቀደም ሲል የሀገራዊ ምክክር ኮሚሽን የተመለከተውን የምሽቱን አብይ ርዕስ ዘገባ ነበር የተካተላችሁት። አሁን የትንታኔው መጽሄት ይቀጥላል። የትንታኔው መጽሄታችን የመጀመሪያ ዘገባ የትግራይ ታጣቂዎች ራያ አላማጣና ራያ ባላን መቆጣጠራቸው መገለጹ የተመለከተ ነው። ከትግራይ ክልል ወደ አወዛጋቢዎቹ የራያ አላማጣና ራያ ባላ አካባቢዎች ቀደም ሲል ገብተው የቆዩ የታጠቁ ኃይሎች የወረዳዎቹን ቀበሌዎች ሙሉ በሙሉ መቆጣጠራቸውን ከጦርነቱ ፍጻሜ በኋላ በአማራ ክልል የተሰየመው የራያ አላማጣ ወረዳ ጊዜያዊ አስተዳደር ገለጸ። ከአንድ ወር በላይ ባስቆጠሩ የጸጥታ ችግር ከቀያቸው ተፈናቅለው ወደ ሰሜንና ደቡብ ወሎ እንዲሁም ዋግብራ ብሔረሰብ አስተዳደር ዞኖች የተፈናቀሉ ነዋሪዎች ቁጥር 45 ሺ ማለፉን የወረዳው አስተዳዳሪ ሙልጌታ አስማማው ለአሜሪካ ድምፅ አስታውቋል። ኃይሎቹ በተቆጣጠሯቸው አካባቢዎች ላይም ሰብአዊ ጥሰት እየፈጸሙ ነው ሲሉም ከሰዋል። በትግራይ ክልል ጊዜያዊ አስተዳደር የደቡብ ትግራይ ዞን ዋና አስተዳዳሪ ሀብቶ ኪሮስ ግን ከፌዴራል ኃይሎች ጋር በመሆን የፕሬቶሪያውን ሰላም ስምምነት ከማስፈጸም ውጪ በስም የተጠቀሱትን ኃይሎች አካባቢውን ሙሉ በሙሉ አልተቆጣጠሩም ብለዋል። ተፈጽሟል የተባለውን የሰብአዊ ጥሰትንም ከእውነት የራቀ ሲሉ አስተባብሏል። መስፍን አራጌ ተጨማሪ አለው። ከሰሜን ኢትዮጵያው ጦርነት በፊት በትግራይ ክልል ስር ሲተዳደሩ የነበሩትና ከጦርነቱ በኋላ በአማራ ክልል ተቋቁመው በክልላዊ መንግስቱ የበጀት ድጋፍ ሲደረግላቸው የቆዩት የራያ ባላ እና የራያ አላማጣ ወረዳዎች ሀያ አራት ቀበሌዎች እንዲሁም የአላማጣ ከተማ ዙሪያ ሙሉ በሙሉ በትግራይ ክልል ታጣቂዎች ቁጥጥር ስር መዋላቸውን የራያ አላማጣ ጊዜ አስተዳደር ዋና አስተዳዳሪ ሙልጌታ አስማማው አመልክተዋል። አስተዳደር በአንድ በኩል እያወጣሁ ነው ይናል፣ በሌላ በኩል ግን በስውር ይሁን በኤፋ እያስገባ ነው ያለው እሱ እያስገባው ነው ያለው። ኦሮዲሚን ሚንሻዎች ምናምን ነው የሚለው የአካባቢ ተወላጆች ተፈናቃይ ነው የሚለው ግን በአርሚ ደረጃ ለምሳሌ አርሚ ሀያ አራት ባላማጣ በኮረም በራያ አላማጣ አስገብቷል። አርሚ አርባ አራት በጨርጨር በባላ አስገብቷል። አርሚ አርባ ሶስት ደግሞ ዳዩ ዞን በሙሉ አስራ ስድስት ቀበሌ ያለ በአስራ ስድስቱም ቀበሌ ተቆጣጥሮታል ማለት ነው። ራያ ባላ ስምንት ቀበሌ ያለው መቶ ፐርሰንት ተይዟል። በመስመርም በበረሃን ነው እየገቡ እስከነ ሙሉ ስጥቃቸው ከፌደራል ኃይሎች ጋር በመሆን የፕሪቶሪያውን የሰላም ስምምነት እያስፈጸምን ነው የሚሉት። በትግራይ ክልል ጊዜ አስተዳደር የደቡብ ትግራይ ዞን ዋና አስተዳዳሪ ሀፍቱ ኪሮስ በበኩላቸው ወንጀላው ከእውነት የራቀ ነው ሲሉ አጣጥለዋል። የፌዴራል ፖሊስና የመከላከያ ኃይሉ በቅርበት ከትግራይ ኃይሎች ጋር እየተመካከረ ከመስራት ውጪ አንዳችም ቦታ የትግራይ ኃይሎች ሙሉ በሙሉ ተቆጣጥረው የሚያስተዳድሩት የትኛውም አካባቢ የለም። ከሰሜን ኢትዮጵያው ጦርነት ፍጻሜ በኋላ ለራያ ወረዳዎች የበጀትና ሙያዊ ድጋፍ ከማድረግ ረግ በተጨማሪ በስሩ ሲያስተዳድረው የነበረው የሰሜን ወሎ ዞን አስተዳደር መንግስት ኮሚኒኬሽን መምሪያ ኃላፊ ዲያቆን ተፈራ ሰይፈን ስለ ጉዳዩ በተደጋጋሚ በስልክና በጽሁፍ መልእክት ብንጠይቃቸውም ምላሽ ሊሰጡን አልፈቀዱም። የአማራ ክልል መንግስትን አስተያየት ለማካተት ወደ ክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ለተከታታይ ሶስት ቀናት ያደረግነውም የስልክ ጥሪ አልተሳካም። ከፌዴራል መንግስቱ በኩልም ቢሆን እስካሁን ምንም አይነት መግለጫ ያልተሰጠ ሲሆን የመንግስት ኮሚኒኬሽን አገልግሎት ሚኒስትሩን ዶክተር ጋር ለገሰት ሁሉንም በስልክ ለማግኘት አልቻልንም። ይህ በእንዲህ እንዳለ አንድ ወር ባለፈው እና እንደ አዲስ በተቀሰቀሰው የጸጥታ ችግር ከ45 ሺህ የሚልቁ የራያ አላማጣ ወረዳ ሕዝብ ወደ ሰሜን ወሎ፣ ዋግምራ ብሔረሰብ አስተዳደር እና ደቡብ ወሎ ዞኖች ተፈናቅሎ ወጥቷል ሲሉ የራያ አላማጣ ወረዳ ዋና አስተዳዳሪ አቶ ሞልጌታ ጠቁመዋል። ኃይሎቹ ገብተውባቸዋል ባሏቸው የወረዳዎቹ አካባቢዎች ዘረፋን ጨምሮ በነዋሪዎቹ ላይ ሰብአዊ ጉዳት አድርሰዋል ሲሉም ይከሳሉ። አንደኛ በሚገቡበት አካባቢ ድብደባ አለ፣ አፈናም አለ፣ የንብረት ዘረፋዎች አሉ። በተቆጣጠሯቸው ቀበሌዎች የራሳቸው እስር ቤት አቋቁመው ሴት የለ ወንድ የለ እያፈኑ እዛ እያሰቃያቸው ነው ያሉ የደቡብ ትግራይ ዞን ዋና አስተዳዳሪ አቶ ሐፍቱ ግን በአካባቢው የተፈጠረ ይህ ነው የሚባል የጸጥታ ችግርም ሆነ ስጋት የለም ሲሉ ክሱን ተከላክለዋል። የጸጥታ ችግርም በዛ አካባቢ የለም። ይሄንን ትርጉም ባለው መንገድ እየሰራ ያለው የፌዴራል ሀይሉና የትግራይ ጊዜያዊ አስተዳደር በፌዴራል መንግስቱና በጊዜያዊ አስተዳደሩ መካከል ያለው መተማመን በእጅጉ ከፍ እያለ ስለመጣ እና የፕሪቶሪያ ስምምነት ሙሉ ለሙሉ እንዲተገበር የተመቻቸው ሁኔታ አለ ብሎ ማለት ነው የሚቻለው። በአሁን በአነሳ ወራ እያለ ማጣም ይሁን በሌሎቹ አካባቢ ማለት ነው በተፈጠረው የጸጥታ ችግር ከጥሙጋ ከተማ ወጥተው በቆቦ ከተማ በግለሰቦች ቤት መጠጋታቸውን የሚናገሩ እና በደህንነት ስጋት ምክንያት ስማቸው እንዳይገለጽ የጠየቁ አስተያየት ሰጪ በአካባቢው ዳግማው ዳሚ ግጭት እንዳይቀሰቀስ ስጋታቸውን ገልጸዋል። የህዝብ ስቃይ በርቶና ያለው አማራ ክልልም ህዝቤን ወገኔን ብሎ ያደረገው ነገር ምንም የለም። በዚህ ሰዓት የራያ ገበሬ የሚያርስበት የክረምት እርሻውን የሚያሰናስንበት ወቅት ነበረ። በጣም አስቸጋሪ ሁኔታ ነው ያለው። ለማ ቤት እንደምንል ለማ እንደምንጮህ ፍቅራ ገብቶናል። በትግራይ ክልልና በአማራ ክልል የማንነትና ራስን በራስ የማስተዳደር ጥያቄ የሚቀርብባቸውን አካባቢዎች የፕሪቶሪያው የሰላም ስምምነትም ሆነ የፌዴራሉ መንግስት አከራካሪ ሲል ይጠራቸዋል። የትግራይ ክልል ጊዜ አስተዳደር አመራሮች ግን አከራካሪ የሚለው ስያሜ የሚቃወሙት ከሰሜን ኢትዮጵያው ጦርነት በኋላ በኃይል የተያዘ እንጂ ህገ መንግስቱ ጭምር ያረጋገጠለት የትግራይ ህጋዊ ክልል አካል ነው በማለት ነው። በአንጻሩ የአማራ ክልል መንግስትም ሆነ የማንነትና ራስን በራስ የማስተዳደር ጥያቄ የሚያነሱ አካላት አካባቢዎቹ ህገ መንግስቱ ከመጽደቁ በፊት ህወሀት በኃይል የጠቀለላቸው፣ ከዚያም በኋላ ተደጋጋሚ የማንነትና ራስን በራስ የማስተዳደር ጥያቄዎች ቀርበውባቸው በትግራይ ክልል በኩል ምላሽ ስላላገኙ ጉዳ በፌዴሬሽን ምክር ቤት እጅ ላይ ያለ ነው ሲሉ ይከራከራሉ። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ። መስፍን አራጌ ያጠናቀረውን ዘገባ ነበር ተካትለን የተመለስነው። አሁንም የትንታኔ መጽሔታችን ይቀጥላል። ወደ ቀጣዩ ዘገባ ሳልፍ፣ ለሰላም ድርድር አሁንም ዝግጁ መሆኑን የኦሮሚያ ክልል መንግስት አስታወቀም። በኦሮሚያ ክልል የቀጠለውን የጸጥታ ችግር በውይይት ለመፍታት ክልላዊ መንግስቱ አሁንም እንደሚሰራ የክልሉ ብልጽግና ጽህፈት ቤት ኃላፊ አቶ ፍቃዱ ተሰማ ተናግረዋል። የክልሉ አስተዳደር ትናንት እሁድ በክልሉ ይንቀሳቀሳሉ ከተባሉ የፖለቲካ ፓርቲዎች ጋር በአዲስ አበባ ምክክር አድርጓል። በምክክሩ የተሳተፉት የአዲስ ትውልድ ፓርቲ ፕሬዚዳንትና የኦሮሚያ የፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢ አቶ ሰለሞን ታፈሰ በውይይቱ ላይ ሰላምና ጸጥታን እንዲሁም ልማት የሚመለከቱ ጉዳዮች መነሳታቸውን ተናግረዋል። ይሁንና የኦሮሞ ፌዴራሊስት ኮንግረስ ኦፌኮና ኦነግ በውይይቱ አለመሳተፋቸውን አክሎም ተናግረዋል። ገልሞ ዳዊት ተጨማሪ ያለው ትላንት ውድ ግንቦት 25 2016 ዓ ም በኦሮሚያ ክልላዊ መንግስትና በክልሉ ይንቀሳቀሳሉ በተባሉ የፖለቲካ ፓርቲዎች መካከል በአዲስ አበባ በተደረገ ውይይት ላይ የተሳተፉት የአዲስ ትውልድ ፓርቲ ፕሬዝደንትና የኦሮሚያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢ አቶ ሰለሞን ታፈሰ ልማትንና ጸጥታን ያካትቱ ጉዳዮች የተነሱበት እንደነበር ለአሜሪካ ድምፅ ተናግረዋል። እንግዲህ ለነዚህ መሰረተ ልማቶች አንዳንድ ነገሮች ሲሰሩ እነዚህ ብቻ ምንም አይነት ውጤት እንዳሌላቸው ሰላም የሁሉ መሰረት እንደሆነ ሰው ሰርቶ መብላት የሚችለው ሰላም ሲኖር ነው። ሰው ወልዶ መሳም የሚችለው ሰላም ሲኖር ነው። የሰላሙን ጉዳይ ለመንግስት ብቻ መተው ሳይሆን እንደ ፖለቲካ ፓርቲም እንደ አንድ ሀገርም እንዴት አድርገን ነው የጸጥታና የሰላሙን ጉዳይ አብረን የምንሰራውን ብለን ጠይቀናል። እንግዲህ ይሄ ለመንግስት ብቻ የሚታወቅ አይደለም እና ሁላችንም ባለንበት አባሎቻችንንም ሌሎቹንም በማሳተፍ ሁላችንም ሰላም ማምጣት አለብን። የተጀመሩ ድርድሮች አሉ። ለምሳሌ ሸኔና መንግስት የጀመራቸው እንደገና ደግሞ በተለያየ ምክንያት አኩርፈው ወደ ጫካ የገቡ ነፍጥ ያነገቡ ጓዶች አሉ። መንግስት እንደ መንግስት በሆደ ሰፊነት ዛሬ ነገ ሳይል እነዚህን አካል ጠርቶ በጠረጴዛ ዙ ዙሪያ ተገናኝቶ መነጋገር አለበት። ይሄን ሲያደርግ ደግሞ ለነዚህ ሰዎች እውቅና ሰጥቶ የሕግ ከለላ ሰጥቶ ይሄ ውይይት መደረግ አለበት። ከዚህ ውይይት በኋላ ሀገራችን ሰላም ሊመጣ ይችላል። ሌላው ደግሞ በሀገራችን የተጀመረ ሀገራዊ ምክክር አለ። ለዚህ ለሀገራዊ ምክክር እያንዳንዱ ዜጋ ትኩረት መስጠት አለበት በሚለው ዙሪያ ስለ ሰላም ብዙ የተነጋገርንበትና መንግስትም እንደ መንግስት ዛሬም ቢሆን ክፍት ነው እንነጋገራለን ችግሮችን በጋራ ተነጋግረን ችግሮችን እንፈታለን የሚል ምላሽ ነው። በመንግስት መገናኛ ብዙሀን በተላለፈው በዚህ ውይይት የኦሮሚያ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ፍቃዱ ተሰማ አሁንም የክልሉ መንግስት በውይይት ያምናል ብለዋል። የመንግስት ወታደርም ሌላም ህጻንም ዋጋ መክፈል የለባቸው። ሙሉ ትኩረታችን ወደ ሰላም ማምጣት ነው ያለብን። የፈለገው ነገር አዳራሽ መዋየት ይቻላል ጥረቶች ብዙ ነው ያደረግነው። አሁንም ለሰላም ክፍት ነን እኛ፣ ሶስተኛ ዙር ይሁን አምስተኛ ዙር ይሁን አስረኛ ዙር ይሁን ድርድሮች እንዲቀጥሉ እንፈልጋለን። በትላንቱ የኦሮሚያ ክልላዊ መንግስትና የክልሉ ተቃዋሚ ፓርቲዎች ውይይት የኦሮሞ ፌዴራልስ ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር ኦነግ አለመሳተፋቸው ታውቀዋል። አቶ ጥሩ ነገምታ የኦሮሞ ፌዴራልስ ኮንግረስ ኦፌኮ ዋና ጸሐፊ ናቸው። ውይይቱ መደረጉን የሰማ ነው ከብዙሀን መገናኛ ነው እንደ ግለሰብም ሆነ እንደ ተቋም የደረሰን ጥሪ የለም። የኮሚኒኬሽን ክፍተቱ ከማን በኩል እንደሆነ አላውቅም። ፓርቲያቸው የኦሮሞ ፌዴራሊስት ኮንግረስ ይህ የኦሮሚያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት አባል መሆኑን የጠቀሱት አቶ ጥሩነ ድርጅቱ ባለው ቅሬታ የተነሳ በምክር ቤቱ ሙሉ ተሳትፎ እያደረገ እንዳልሆነ ገልጸው፣ በምክር ቤቱም ሆነ በመንግስት በኩል የተደረገልን ጥሪ የለም ብለዋል። የኦሮሞ ነጻነት ግንባር ኦነግ የህዝብ ግንኙነት ኃላፊ አቶ ለሚገመቹም ግንባሩ በውይይቱ አለመሳተፉን ገልጸዋል። ለውይይቱ ጥሪ ሊደረግ ይችላል። እኛ ግን የምንፈልገው በአንድ አካል ጥሪ የሚደረገውን ውይይት ሳይሆን ሁሉም በእኩልነት የሚሳተፍበትን ውይይት ነው አንድ አገርን የሚያስተዳድር መንግስት በሚሰጥህ ቦታ ተወስኖ መወያየት ሳይሆን ራሳችንን የመፍትሄ አካል ነን ብለን የምናይ አካላት በአንድ ላይ ሆነን በተመሳሳይ ድምፅ ተወያይተን ዘላቂ መፍትሄ የምናስቀምጥበት ካልሆነ ኦነግ በአንድ አካል ጥሪ የሚሳተፍበት መድረክ አይኖርም። ኦነግ ካለፈው ሀገራዊ ምርጫ በፊት ከሌሎች የፖለቲካ ፓርቲዎች ጋር በመሆን አገራዊ መፍትሄ ያለውን አቅጣጫ ማስቀመጡን አቶ ለሚያውስተው ኦነግን ገጥሞታል ያሉትን ተግዳሮቶች ለፖለቲካ ፓርቲዎች የጋራ ምክር ቤት አሳውቀን መፍትሄ አላገኘንም ብለዋል። የኦሮሞን ችግር የሚፈታው በእውነታ ላይ የተመሰረተ አካታች ውይይት ሲደረግ ነው ብለን እናምናለን። ውይይቱ ሂደቱን ጠብቆ አካታች በሆነ መልክ መከናወን አለበት። አሁን እየታዘብን ያለ ነው። ግን ሂደቱን ያልጠበቀ ቅንነት የሌለበትና በአንድ አካል ብቻ ተጎትቶ እየሄደ ያለን ነገር ነው። የአዲስ ትውልድ ፓርቲ ፕሬዚደንት እና የኦሮሚያ ክልል ፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢ አቶ ሰለሞን ታፈሰ ኦነግና ኦፌኮ ፓርቲዎች ትላንት ከክልላዊ መንግስቱ ጋራ ከተደረገ ውይይት ስለ መቅረታቸው ሲናገሩ ባለፈው የምርጫ ቦርድ ስብሰባ ሰብስቦን አንደኛ በድረገጻችን ላይ ይለቀናል፣ ዋትሳፕ ላይ ተለቋል እንደምንሄድ ኮሚቴው ከወሰነ በኋላ በእያንዳንዱ ተለቋል። በአካል እኔ ማናግሬያለሁ። የሚመለከታቸው እናንተ ኦሮሚያ፣ እንደውም ትልቅ የኢትዮጵያ እምብርት ከተማ ነች። ስለዚህ ስለሚመለከታቸው ለምንድን ነው አብረንም ማንሄደው ብዬ ሁሉ ነግሬያቸዋለሁ። በአካልም ተነግሯቸዋል። ተጋብዘዋል በአጭሩ አቶ ሰለሞን አክለው ፍርድ ቤት በነጻ አሰናብቷቸው እያለ አሁንም በእስር ላይ ያሉትን የኦነግ አመራሮች የክልሉ መንግስት እንድፈታ በትላንቱ ውይይት ላይ መጠየቃቸውን ተናግረዋል። በኦሮሚያ ክልል የቀጠለው የጸጥታ ችግር እልባት እንዲያገኝ በኦሮሞ ነፃነት ሰራዊትና በፌዴራሉ መንግስት መካከል ባለፈው ህዳር ወር በታንዛኒያ ዳሬሰላም የተካሄደው የሰላም ድርድር ያለመግባባት መጠናቀቁን ተከትሎ የዩናይትድ ስቴትስን ጨምሮ ሌሎችም ዓለም አቀፍ ተቋማት ሌላ ዙር ድርድር እንዲደረግ ጥሪ ማድረጋቸው ይታወሳል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ። የምሽቱ የትንታኑ መጽሔታችን እንደቀጠለ ነው። የትግራይ ክልል የተጠቀመበት ባለው አዲስ ደንብ ላይ ምላሽ እንዲሰጥ ታዘዘም። የትግራይ ክልል ካለፈው ህዳር 26 ቀን 2016 ዓም ጀምሮ ተፈጻሚ እንዲሆን ያጸደቀው ደንብ ቁጥር 4 2016 እንዲሻር በቀረበው አቤቱታ ላይ ምላሽ እንዲሰጥ መታዘዙን ሂውማን ራይትስ ፈርስ የተባለ ሀገር በቀል የመብቶች ተሟጋች ድርጅት አስታወቀም። ፍትሕ ሚኒስቴርም በጉዳዩ ላይ አስተያየት እንዲሰጥ ታዟል። ስለ ጉዳዩ ከትግራይ ክልል ፍትሕ ቢሮ አስተያየት ለማግኘት ያደረግነው ጥረት አልተሳካም። ገብረ ሚካኤል ገብረ መድን ተከታዩን አዘጋጅቷል። ትግራይ ክልል በስራ ላይ እያዋላቸው ነው በተባሉ የአስቸኳይ ጊዜ አዋጆችና አዲስ በወጣ ደንብ ጉዳይ ፌዴሬሽን ምክር ቤት ስር ለሚገኘው የህገ መንግስት ጉዳዮች አጣሪ ጉባኤ ቀርቦ እንዲያስረዳ ታዘዘ። የክልሉ ጊዜያዊ አስተዳደር ካቢኔ ከህዳር 26 ቀን 2016 ዓ ም ጀምሮ ስራ ላይ እንዲውል ያጸደቀው ደንብ ቁጥር 4 2016 በፕሪቶሪያው የሰላም ስምምነት መሠረት ሕጋዊ አይደለም ተብሎ በፈረሰው የትግራይ ክልል ምክር ቤት የወጡት የአስቸኳይ ጊዜ አዋጆች አሁንም እንዲቀጥሉ ያደርጋል በሚል አቤቱታ ቀርቦ ነበር። አቤቱታውን ያቀረበው ሂዩማን ራይትስ ፈርስ የተባለ ሀገር በቀል የመብቶች ተሟጋች ድርጅት ሲሆን አጣሪ ጉባኤውም ከአራት ወራት በኋላ ጉዳዩን ተመልክቶ ውሳኔ መስጠቱን የድርጅቱ ምክትል ዲሬክተር አቶ መብርሄ ብርሃነ ለአሜሪካ ድምፅ ተናግረዋል። ደንቡ እንዲሻል ያቀረብነው አቤታ ለወራት ሲመረመር ከቆየ በኋላ ተቀባይነት በማግኘቱ የክልሉ አስተዳደር ምላሽ እንዲሰጥበት ነው ትዕዛዝ የተሰጠው ማለት ነው። የፍትህ ሚኒስቴርም በህገ መንግስት ትርጉም ጥያቄው ላይ እስከ ሰኔ 10 ቀን 2016 ዓ ም አስተያየቱን በጽሑፍ እንዲያቀርብ በህገ መንግስት ጉዳዮች አጣሪ ጉባኤ ታዘዋል። በፈረሰው ክልላዊ ምክር ቤት ወጡ ከተባሉት አዋጆች መካከል አንድ ሺህ የፖሊስ አባላትን አላግባብ ከሥራ ያሰናበተ አዋጅ እንደሚገኝባቸው አቶ መብርሄ ብርሃነ አብራርተዋል። በ2016 ዓ ም የወጣው አዲስ ደንብ ለዚህ አዋጅ ዕውቅና እንደሚሰጥና በጦርነቱ ወቅት የወጡ የአስቸኳይ ጊዜ አዋጆችም እንደዚሁ በሥራ ላይ እንዲቀጥሉ እንደሚያደርግም አመልክተዋል። አሁንም በሥራ ላይ እንዲውሉ ደንቡ ዕውቅና ከሰጣቸው አዋጆች ውስጥ የመንግሥት ሠራተኞች በጦርነቱ ወቅት ያልተከፈላቸውን ውዝፍ ደሞዝ በፍርድ ቤት እንዳይጠይቁ የሚከለክል እንዲሁም ዜጎች በፍርድ ቤት ክርክር ሂደት ወደ ፌዴራል ፍርድ ቤቶች ይግባኝ እንዳይሉ የሚያግዱ አዋጆች ይገኙባቸዋል ብለዋል አቶ መብርሂ። በጊዜያዊ አስተዳደሩ የወጣው ደንብ በጦርነቱ ወቅት ለወጡትና ከሕገ መንግሥቱ ጋር ለሚቃረኑት ሕጎች ዕውቅና የሚሰጥ መሆኑን ገልጸዋል። በዋናነት አራት የህገ መንግስቱ ዋና ዋና አንቀጾች ማለትም አንቀጽ ዘጠኝ ንዑሳን የህገ መንግስት አይነት የበላይነት፣ አንቀጽ ሰላሳ ሰባት ፍትህ የማግኘት መብት አንቀጽ ሀምሳ አምስት ንዑስ አምስት ህግ የማውጣት ስልጣን የማን ነው የሚለው፣ እንደዚሁ አንቀጽ ሰማንያ ንዑስ ሶስት ሀ ወደ ሰበር ሰሚ ችሎት ይግባኝ የመጠየቅ መብት የገደበ ስለሆነ ከዚህ አንጻር ደንቡ ህገ መንግስታዊ ስላልሆነ እንዲሻር በሚል ነው። በእነዚህ አራት ምክንያቶች ለህገ መንግስት አጣሪ ጉባኤ ጥያቄያችን ያቀረብንበት። በቅድሚያ ያለ ሰዋ በዚህ ጉዳይ ላይ የትግራይ ክልል ፍትህ ቢሮ ኃላፊ ምላሽና አስተያየት እንዲሰጡን በስልክና በአጭር የጽሑፍ መልእክት ብንጠይቅም ለዛሬ ሊሳካልን አልቻለም። ከፍትሕ ሚኒስቴር አስተያየት ለማግኘት ያደረግነው ሙከራም አልተሳካም። የትግራይ ክልል ጊዜያዊ አስተዳደር አንድ ከፍተኛ የሥራ ኃላፊ ቀደም ሲል ማንነታቸው እንዳይጠቀስ በመጠየቅ ለአሜሪካ ድምፅ በሰጡት አስተያየት ግን በጦርነቱ ወቅት የወጡት የአስቸኳይ ጊዜ አዋጆች በሂደት እንደሚሻሩና ወደ መደበኛው የሕግ አሰራር እንደሚገባ ተናግረው ነበር። ለአሜሪካ ድምፅ ገብረ ሚካኤል ገብረ መቴን አዲስ አበባ አሁን ደግሞ ዘገባዎቻችን ወደዚህ ወደ አሜሪካ የመለሱና በ2024 ምርጫ የተመለከቱ ዘገባዎች ወደ እናንተ የምናደርስ ይሆናል። የትራምፕ በተወነጀሉበት ጉዳይ ጥፋተኛ ሆኖ መገኘትና የሁለቱ ዘመቻዎች የዚህ ሳምንት ዋሽንግተን በዚህ ሳምንት ጥንቅራችን አርስት ነው። የቀድሞ ፕሬዚዳንት ዶናልድ ትራምፕ ገንዘብ ነቅ ሰነዶች ላይ የተፈጸመ የሚያጭበርበር ድርጊት በጉዳዩ ላይ ውሳኔ በሰጡት ከህዝብ የተወጣጡ ዳኞች ጥፋተኛ ሆነው መገኘታቸውን ተከትሎ በሚቀጥለው ወር የስር ቅጣት ሊፈረድባቸው መቻሉ አስመልክቶ ትናንት ውድ የበኩላቸውን አስተያየት ሰንዝረዋል የጥፋተኝነቱ ውሳኔ ትራምፕም የባይደንም የምረጡ ዘመቻዎች ገና ድሮ ደጋፊዎቻቸውን ለማነቃቂያነት መጠቀም ይዘዋል ሆኖም እንደ ተንታኞች አስተያየት የትኛውም ወገን ለመደገፍ ያልወሰኑ መራጮች መሳብ ያን ያህል ቀላል አይሆንም ቬሮኒካ ባልደራስ ኢግሌሲያስ ያደረሰችን ዘገባ አሉላ ከበደ እንደሚከተለው አዘጋጅቷታል ዶናልድ ትራምፕ በወንጀል የተከሰሱ የመጀመሪያው የአሜሪካ ፕሬዚዳንት ሊሆኑ ይችላሉ። ይሁን እንጂ የምረጡን ዘመቻቸውን በሚያካሄዱበት እንቅስቃሴ ዙሪያ ከጠበቆቻቸው አንዱን እንደሚሉትም ተቀባይነታቸው እየቀነሰ አይደለም። የፍርድ ውሳኔ በተሰጠ 24 ሰዓታት ውስጥ በአስር ሺዎች ከሚቆጠሩ አዳዲስ ለጋሾች ያገኘውን ጨምሮ የትራምፕ ምርጫ ዘመቻ ለፖለቲካ ዓላማ ሲባል በሚሰበሰብ ገንዘብ መጠን ክብረ ወሰኑን ሰብሯል። እኔ እንደማስበው የአሜሪካ ሕዝብ ይህ ፍርድ ለምን ዓላማ እንደተፈጸመ ይረዳል። ስለሆነም ይግባኝ ስንጠይቅ ውድቅ ይደረጋል ብለን ተስፋ እናደርጋለን። በፍርድ ሂደቱ ወቅት አቃቢያን ሕጉ ትራምፕ አሸናፊ በሆኑበት በ2016ቱ የምርጫ ውጤት በሕገ ወጥ መንገድ ተጽዕኖ ለማሳደር ገንዘብ ነክ ሰነዶች ላይ የማጭበርበር ድርጊት ፈጽመዋል ሲሉ ተከራክረዋል። ጥፋተኛ ሆነው የተገኙበትም ፍርድ ከትራምፕ በፖለቲካው ረገድ በተለይ ከአፍሪካ አሜሪካውያን መራጮች ዘንድ አይበጃቸውም ይላሉ። ዲሞክራቱ የሜሪላንድ ክፍለ ግዛት አገረ ገዢ ዌስሙር በአጠቃላይ ከማኅበረሰቡ አስተሳሰብ ጋር የሚጣጣመው ትኩረቱን በወደፊት እጣችን ላይ ያደረገ እንደ ፕሬዚደንት ባይደን ያለ ሰው መኖሩ ነው። ትላንት እሁድ በፋክስ ቴሌቪዥን ጣቢያው ፋክስ ኤንድ ፍሬንድስ የተባለ ፕሮግራም ላይ በተላለፈ ልዩ ቃለ ትራምፕ የፊታችን ሐምሌ አራት እስር ቤት ይገቡ አሊያም የቁም ስር ይፈረድባቸው እንደሆን በሚል ለተነሳው ጥያቄም የበኩላቸውን አስተያየት ሰጥተዋል። ህዝቡ ይህን ይታገሳል ብዬ አላምንም። እኔ እንጃ ህዝቡ ይታገሰው እንደሆነ እርግጠኛ አይደለውም። እኔ እንደማስበው ህዝቡ ይህን መቀበል የሚያዳግተው ይመስለኛል። የሆነ ቦታ ላይ መሰበሩ አይቀሬ ነው። የባይደን የምርጫ ዘመቻ በአንጻሩ ከቃለ ምልልሱ የተቀነጨ በቪዲዮ ጥፋተኛ ሆኖ የተገኘው ወንጀለኛው ትራምፕ የቁም ስር ከተፈረደበት ብጥብጥ ሊቀሰቀስ ይችላል ይለናል ከሚል ጽሑፍ ጋር በኤክስ የማኅበራዊ መገናኛ አውታር ላይ አውጥቷል። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ማንም ከሕግ በላይ አይደለም በሚለው መልእክታቸው ጸንተው እንዲቀጥሉ ቢጠበቅም የምርጫ ዘመቻቸው በአንጻሩ በሪፐብሊካን ፓርቲው ፕሬዚዳንታዊ እጩ ጠባይ ላይ የተነጣጠረ ዘመቻ ለማድረግ ትራምፕ በተከሰሱበት ወንጀል ጥፋተኛ ናቸው የተባሉበትን ውሳኔ በስፋት ይጠቀም ይሆናል ሲሉ የሺካጎ ዩኒቨርሲቲዋ የፖለቲካ ሳይንቲስት ሱዛን ስቶክስ ጠቁመዋል። ሂዝ ዲዛየር ገንዘብና ስልጣናቸውን የመጠቀም እንዲሁም ተጽዕኖ በማድረግ ተጠያቂ ላለመሆን ካላቸው ፍላጎት አንጻር የባይደን የምርጫ ዘመቻ እንደዚያ ባሉት ነገሮች ላይ ትኩረት ማድረጋቸው የሚጠበቅ ነው። የትራምፕ የምርጫ ዘመቻም በአንጻሩ ደጋፊዎቻቸው የሚፈልጉትን ከማድረግ ባሻገር የሌሎች መራጮችንም ቀልብ ለመሳብ ስልታቸውን በመቀየር ሊጠቀሙበት እንደሚችሉም ስቶክስ አስረድተዋል። በሕዳር ሁለት ሺህ ሃያ አራቱ ምርጫ ማንን እንደሚመርጡ መወሰን ተቸግረው ያሉ ከከተሞች ወጣ ባሉ አካባቢዎች የሚኖሩ ሴቶች ምናልባትም ከዚህ ፍርድ አልፈው እንዲያዩ የሚያግዝ ምክንያት ይሹ ይሆናል። ሁለቱም ፕሬዝዳንታዊ እጩዎች ለፊታችን ሰኔ ሃያ ከተያዘው የመጀመሪያው ፕሬዝዳንታዊ ክርክራቸው አስቀድሞ ለማን ድምጻቸውን እንደሚሰጡ ያልወሰኑ መራጮችን ለማግባባት በያዙት ጥረት ይቀጥላሉ ተብሎም ይጠበቃል። በተያያዘ በፍርድ ቤት ጥፋተኛ መባላቸው የተጭበረበረ ውሳኔ መሆኑን ትራምፕ ተናግረዋል። ይህን ዘገባ ያዘጋጀው የቪኦስ ካስተርንስ ነው። እንግዶ ወልዴ እንደሚከተለው ያቀርበዋል። ባለፈው አርብ የዶናልድ ትራምፕ ደጋፊዎች ኒውዮርክ በሚገኘው እና ትራምፕ ታወር ተብሎ በሚጠራው ህንጻቸው ተሰባስበው ነበር። በስፍራው ጋዜጣዊ መግለጫ የሰጡት ዶናልድ ትራምፕ የፍርድ ቤት ውሳኔው በፕሬዚደንት ጆ ባይደን የተቀነባበረ ነው ሲሉ ክስ አሰምተዋል። እንድትረዱት ያህል ይህ እየተደረገ ያለው በባይደንና በእርሳቸው ሰዎች ነው፣ በተለይም በሰዎቻቸው። ባይደን ስለ ጉዳዩ ብዙ ያውቁ እንደው አላውቅም፣ ምክንያቱም እርሳቸው ስለ ምንም ነገር ያውቁ እንደሆን አላውቅም። ነገር ግን ፕሬዚዳንት እንደመሆናቸው መጠን ስማቸውን መጥቀስ ግድ ይለናል። ባይደን በበኩላቸው የፍትህ ሥርዓቱ መከበር እንዳለበት ለዋይት ሃውስ ሪፖርተሮች ተናግረዋል። ውሳኔውን ስላልወደዱት ብቻ በጣልቃ ገብነት የተፈጸመ ነው ማለት ግድ የለሽ አደገኛና ኃላፊነት የጎደለው ተግባር ነው። ትራምፕ በ2016 ምርጫ ውጤት ላይ ተጽዕኖ እንዲኖራቸው በማሰብ ለወሲብ ፊልም ተዋና የግንኙነታቸውን ይፋ እንዳታወጣ አፍ ማዘጊያ ገንዘብ ከፍለዋል። ወጪውንም ለመደበቅ በንግድ ዶሴዎቻቸው ላይ በተጭበረበረ መንገድ አስፍረዋል በሚል ለቀረበባቸው ክስ ከሕዝብ የተውጣጡ ዳኞች የጥፋተኝነት ብይን ሰጥተዋል። ከሳሽ አቃቢ ሕግ አልቨን ብራግ ውሳኔውን በተመለከተ ይህን ብለዋል። ከሕዝብ የተውጣጡ ዳኞች በሁሉም የበለጠ ድምፅ አላቸው። ውሳኔያቸውን ሰጥተዋል። ዶናልድ ጄ ትራምፕ በ34 ክሶች ጥፋተኛ ተብለዋል። ከፍተኛ ፉክክር ባለበት ምርጫ የትራምፕ የጥፋተኝነት ውሳኔ ድምፅ በሚሰጡ መራጮች ውሳኔ ላይ ለውጥ እንደሚያመጣ የሆፍስትራ ዩኒቨርሲቲ ፕሮፌሰሯ ሚና ባውስ ይናገራሉ። በባይደን ያልተደሰቱ ነገር ግን ደግሞ ትረምፕን መደገፍ እንብዛም ለማይሹና ና እስካሁን ድምፃቸውን ለማን እንደሚሰጡ ላልወሰኑ ወይም ገለልተኛ ለሆኑ ድምፅ ሰጪዎች የትረምፕ ጥፋተኛ መባል በምርጫ ውሳኔያቸው ላይ ልዩነት ሊያመጣ ይችላል። በቴክሳስ ግዛት ድምፅ የሚሰጡት ኮልተን ኮትስ ውሳኔው ፍትሐዊ ነው ብለዋል። ከህዝብ የተውጣጡት ዳኞች የየትኛው ፓርቲ ተከታዮች እንደሆኑ አላቅም፣ ነገር ግን ውሳኔያቸውን በገለልተኝነት ሰጥተዋል ብዬ አምናለሁ። በርካታ ዳኞች ነበሩ፣ እናም ሁሉም በውሳኔው ላይ ሲስማሙ እውነተኝነቱን የሚያመላክት እንደሆነ ይገባሃል። ሌላው የቴክሳስ ድምፅ ሰጪ ኩርቲስ ናየው ደግሞ ውሳኔው የአሜሪካ የፍትሕ ሥርዓት ገለልተኛ እንዳልሆነ ያሳያል ባይ ናቸው። የፍትሕ ሥርዓቱ አሁን ያለበት ሁኔታ ሰዎች የማያዩ ከሆነ በፕሬዚዳንቱ ላይ ይህ አይፈጸም ብለው የሚያስቡ ከሆነ መንቃት አለባቸው፣ ምክንያቱም ቀጥሎ የሚፈጸመው በእነርሱ ላይ ነው። የትረምፕ ጠበቃ የሆኑት ታድ ብላንች ይግባኝ እንደሚጠይቁ አስታውቀዋል። ይህም ልዩነት ሊያመጣ እንደሚችል በአላባማ ግዛት ድምፅ የሚሰጡት ቢል አደምስ ያምናሉ። ወንጀለኛ ለተባለ ሰው ድምፅ መስጠቱ ይገብደኛል። ነገር ግን ጥፋተኛ ናቸው ብዬ አላምንም። ውሳኔው ይቀለበሳል የሚል እምነት አለኝ። በካሊፎርኒያ ግዛት ድምፅ የሚሰጡት ትሬስ ሉዊስ ደግሞ ውሳኔው ትራምፕ ከሕግ በላይ አለመሆናቸውን ያሳያል ብለዋል። ለስራው ብቁ አይደሉም። ይሄ ደግሞ ጥፋተኛ ሊባሉ ከሚችሉባቸው በርካታ ክሶች አንዱ ነው በድጋሚ ፕሬዝደንት እንዲሆኑ ሊፈቀድላቸው እንደማይገባ ሰዎች ሊረዱ ይገባል። ትረምፕ በእንደ አርፓን አቆጣጠር በመጪው ሐምሌ 11 ቅጣት ውሳኔ እንደሚሰጣቸው ቀጠሮ ተይዟል። ይህም የሪፐብሊካን ፓርቲው ትረምፕን በይፋ ፕሬዝደንታዊ እጩ አድርጎ ከመሰየሙ ጥቂቅ ቀናት ቀደም ብሎ መሆኑ ነው። ስካት ስተርንስ ላላከው ዘገባ እንግዲህ ወልዴነኝ ዋሽንግተን ዲሲ። ቀጥሎ ደግሞ የደቡብ አፍሪካ ምርጫ የተመለከተው ሳምንታዊ አፍሪካ ነክ ርዕሶች ወደ እናንተ ይቀርባል። ቆጅታ እየታቀርበዋለች። ባለፈው ሳምንት ረቡዕ ዕለት ከተካሄደው ታሪካዊው ምርጫ በወጡት ይፋ ውጤቶች እንደታየው ገዢው ፓርቲ የአፍሪካ ብሔራዊ ኮንግረስ ለመጀመሪያ ጊዜ አብላጫ ድምፅ ሳያገኝ ቀርቷል። አራት መቶ መቀመጫዎች ባሉት ፓርላማው ኤኤንሲ 159 መቀመጫዎችን ነው ያሸነፈው ከተሰጡት ድምፆች አርባ ከመቶውን አግኝቶ ማለት ነው። ይህም እንደ አውሮፓውያን የዘመን አቆጣጠር በ2019 ዓመተ ምህረት በተካሄደው ምርጫ 57 ከመቶ ድምፅ አግኝቶ ካሸነፈው ጋር ሲነጻጸር በ71 መቀመጫ ያነሰ ሆኗል። የደቡብ አፍሪካ የምርጫ ኮሚሽን ሊቀመንበር ሞሶቶ ሞኢፔያ እጅግ ብርቱ ፉክክር የተካሄደበት እንደነበረ ተናግረዋል። ይህ ምርጫ ያለ ጥርጥር እስካሁን ከነበሩት ምርጫዎች ሁሉ አስቸጋሪው፣ እንዲሁም ከሁሉም ብርቱ ፉክክር የተደረገበት ነበር ይሁንና የህዝቡን ድምፅ የወከለ ነፃና ፍትሐዊ ምርጫ እንደነበረ ተናግረዋል። የአፍሪካ ብሔራዊ ኮንግረስ ከተወዳደሩት ፓርቲዎች ካገኙት ድምፅ ጋር ሲነጻጸር የበለጠ የምክር ቤት መቀመጫ ያሸነፈ ይሁን እንጂ፣ ከተቃዋሚዎቹ ፓርቲዎች ጋር ገዢ ጥምረት መመስረት ይኖርበታል። ዲሞክራሲያዊ ህብረት ዲሞክራቲክ አላያንስ የተባለው ፓርቲ 87 የምክር ቤት መቀመጫዎችን አሸንፎ ኤኤንሲን በሁለተኝነት ተከትሏል። በቀድሞ ፕሬዚደንት ጄኮብ ዙማ የሚመራው አዲስ የተቋቋመው ፓርቲ ኡምኮንቲ ዊ ሲዝዌ ኤም ኬ ደግሞ 58 መቀመጫዎችን ያገኘ ሲሆን፣ ግራ ክንፍ አክራሪ ፓርቲው ለኢኮኖሚ ነጻነት ታጋዮች የተባለው ፓርቲ 39 መቀመጫዎችን ያገኘው፣ ሌሎቹ ትናንሾቹ ፓርቲዎች ደግሞ ቀሪዎቹን መቀመጫዎች ይዘዋል። ብዙዎች ደቡብ አፍሪካውያን የአፓርታይድ ስርዓቱን ያስወገደው ፓርቲ ላይ ከሰላሳ ዓመታት በኋላ ፊታቸውን ያዞሩበት በሙስናው በስርዓቱ መብዛት በአጠቃላይም የድሆቹን የጥቁሮቹን ደቡብ አፍሪካውያን ኑሮ ለማሻሻል የበለጠ ለመስራት ባለመቻሉ መሆኑን ተንታኞች ይናገራሉ። ጆሃንስበርግ የሚገኘው ዊትስ የአስተዳደር ትምህርት ቤት መምህር የሆኑት ዴቪድ ኤቨረት ሀገሪቱ የጥምረት አስተዳደር ምዕራፍ ውስጥ እየገባች መሆኗን አስመልክተው ሲናገሩ ጥሩ ነገር ይመስለኛል። ምክንያቱም ምንም እንኳን ማንዴላና ኢምቤኪ ጥሩ አድርገው ቢጀምሩትም በኋላ ግን ሙስናው ስር ሰዶ መንግስቱንም ሙሰኞቹ ተቆጣጥረውታል። የምርጫው ውጤት ትናንት እሁድ ይፋ ከተደረገ በኋላ ፕሬዚደንቱ ሲሪል ራመፎሳ ውጤቱን በመቀበል ንግግር አድርገዋል። ወደርንም ጠላንም፣ ህዝባችን ተናግሯል። ዴሞክራሲያችን ጠንካራና ዘላቂ መሆኑን በድምፁ በግልጽ አሳይቷል። አዲስ የተቋቋመው የጄከብ ዙማ ፓርቲ ኤምኬ የምርጫ ውጤት በይፋ ከመነገሩ በአንድ ቀን ቀደም ብሎ ውጤቱን አንቀበልም፣ የተሰጠው ድምፅ እንደገና እንዲቆጠር እንፈልጋለን ብሎ አሳስቦ ነበር። ዙማም ይህ ካልሆነ ሁከት እንደሚከተል ጠቆም አድርገው ነበር። ይሁንና የመከላከያ ሚኒስትሯ ታንዲ ሞዲሴ የምርጫ ውጤት ይፋ በተደረገበት ስነ ስርዓት ላይ በሰጡት ቃል ሁከት ይኖራል የሚል ስጋት እንደሌላቸው ነው ያመለከቱት። ለነገሩ እኛ የወሰድነው የተለየ ሊባል የሚችል እርምጃ የለም። ሁሉም የፖለቲካ ፓርቲዎች እንዲረጋጉ ተማጽነናል። የእኛን ማለትም የጸጥታ አካላትን ጣልቃ መግባት የሚጠይቅ ነገር እንደማይከሰት ተስፋ እናደርጋለን። ገዢው የአፍሪካ ብሔራዊ ኮንግረስ ፓርቲ ከ30 ዓመታት በኋላ አብላጫ መቀመጫ ለማሸነፍ አለመቻሉ እንዳላስገረማቸው ሮይተርስ ያነጋገራቸው የጆሃንስበርግ ነዋሪዎች ተናግረዋል። የአፍሪካ ብሔራዊ ኮንግረስ የመራጭ ድጋፍ በዚህ ደረጃ ማሽቆልቆሉ ታዲያ ፕሬዚደንት ራማፎሳ ወይ ገዢው ጥምረት ውስጥ በሚገቡት ፓርቲዎች ተጠይቀው አሊያም ደግሞ በውስጥ የአመራር ፍትጊያ ተገፍተው ከመሪነት ይወገዱ ይሆናል የሚለውን የግምት አነጋገር አቀጣጥሎታል። እስካሁን ግን ዋና ዋናዎቹ የፓርቲዎቹ ባለስልጣኖቻቸው እንደሚደግፏቸው በይፋ እየተናገሩ ነው። ተንታኞችም ይተኳቸዋል በሚል የሚታወቅ ሰው እስካሁን እንደሌለ ነው የሚናገሩት። የምርጫ ውጤቶቹን አስመልክቶ አስተያየታቸውን ከሰጡ የጆሃንስበርግ ነዋሪዎች መካከል አንዱ የዩኒቨርሲቲ ተማሪው አዎንኬ ዳይማኒ ሲናገር ይህ ውጤት መምጣቱ እንደማይቀር የታወቀ ነበር። ዲሞክራሲ እንዴት እንደሚሰራ ስለምናውቅ ከ52 በላይ ፓርቲዎች እንዲሁም ከገለልተኛ እጩዎች ተወዳድረዋል። ሁሉም በዚህ ምርጫ መሳተፍ ፈልጓል። ስለዚህ ኤንሲ ድምፆች ያጣል፣ ሌሎች ደግሞ አንዳንዶቹ የመራጭ ድምፅ ያገኛሉ። ስለዚህ እውነቱን ለመናገር በውጤቱ አልተገረምኩም። በተለይም አገሪቱ ካለችበት ሁኔታ አኳያ አላስገረመኝም። ሌላው የዩኒቨርሲቲ ተማሪ ካቲ ማኩ ምርጫው ሀገሬ ላይ ዲሞክራሲ እየሰራ መሆኑን አሳይቶኛል፣ ተስፋ ሰጥቶኛል ብሏል። ዲሞሲ በደቡብ አፍሪካ ዲሞክራሲ አለ ብዬ እንዳስብ አድርጎኛል ህዝቡ መርጧል ድምፁን አሰምቷል በሀገራችን በሆነ መልኩ ዲሞክራሲ ማየታችን በሌሎች የአፍሪካ አገሮች እንደሚታዩ ያለውን አምባገነንነት መከላከላችን ጥሩ ነገር ነው ስለዚህ ደስተኛ ነኝ ከፖለቲካ ፓርቲዎቹ የሚጠብቀውንም ሲናገር አብሮ መስራት የሚችሉበትን መንገድ እንደሚፈልጉ፣ የሀገሪቱን ጥቅም እንደሚያስቀድሙ ተስፋ አድርጋለሁ። ያን ካደረጉ ለውጥና ይሆናል። የፖለቲካ ፓርቲዎቹ አዲሱ ፓርላማ ፕሬዚደንቱን ለመምረጥ ከመሰየሙ በፊት በቀጣዮቹ ሁለት ሳምንታት ውስጥ ከአንዳች ስምምነት ላይ መድረስ ይኖርባቸዋል። የምሽቱ የመጨረሻ ቅንብራችን ሳምንት የስፖርት ዝግጅት ነው። ሀብታሙ ስዩም ይጠብቃችኋል። እንደምናመሻችሁ አድማጮቻችን፣ ሳምንታዊው የስፖርት መሰናዶ ተጀምረዋል። አስቀድመን የምናመራው ወደ ኢትዮጵያ ትግራይ ክልል ነው። የእግር ኳስ ቡድኖች ለመንሰራራት ጥረት እያደረጉ ይገኛሉ። ይህንን በተመለከተ ኤፍፒ ያሰናዳውን ዘገባ እንደሚከተለው እናቀርብላችኋለን በትግራይ ክልል ከሚገኙ የእግር ኳስ ቡድኖች መካከል አንዱ የሆነው የመቀለ ሰባ እንደርታ ቡድን አምበል አንተነህ ገብረ ክርስቶስ ኃይሌ ቡድኑ ለመጀመሪያ ጊዜ የኢትዮጵያ ፕሪምየር ሊግ አሸናፊ ሲሆን ያስታውሳል። የ31 ዓመቱ አንተነህ በሕይወቴ እጅግ ደስተኛ የሆንኩበት ቀን ሲል በሚጠራው በዚያ ቀን በስሜታዊ ደጋፊዎች ካፍ እስከ ገደቡ ሞልቶ በነበረው ስታዲየም ደስታ ነግሰው እንደነበረም ያስታውሳል። ሆኖም በኢትዮጵያ መንግስትና በትግራይ አማጽያን መንግስት መካከል ለሁለት ዓመት የዘለቀው ጦርነት ስታዲየሙን ባዶ አስቀርቶታል። በኅዳር 2014 የተፈረመውን የሰላም ስምምነት ተከትሎ ጦርነቱ እስኪቆም ድረስ የጦርነቱ ተጽዕኖ በሁሉም የኑሮ ብሔሎች ውስጥ የነበሩ የትግራይ ተወላጆች ላይ ደርሰዋል፣ አንተነህን በመሰሉ እግር ኳስ ተጫዋቾች ላይም ጭምር። እርስ በርስ ተጋድለናል። እርስ በርስ ወንድም ለወንድም እርስ በርስ ተጨፋጭተናል። ያ ነገር ሲሆን በጣም አሳዛኝና አስከፊ ጊዜ ነበረ። እንደ እግር ኳስ ተጫዋች ወደዛ ዓለም መግባት አልነበረብንም። በጦርነቱ ማግስት መቀለ 70 እንደርታ፣ ከሽሬ እንደስላሴና ወልወሎ አዲግራት ዩኒቨርሲቲ ቡድኖች ጋር ከጦርነቱ ወዲህ ለመጀመሪያ ጊዜ ወደ ኢትዮጵያ ፕሪምየር ሊግ ዳግም ለመቀላቀል ተቀባይነት አግኝተዋል። የ26 ዓመቱ የመቀለ 70 እንደርታ አጥቂ ክብሮም አብርሃ ወላጆቻቸውን ተከትለው መሳሪያ ማንሳታቸውን ለኤፍፒ ተናግረዋል። ክብሮም የሰላም ስምምነቱ ለጦርነቱ መቋጫ ፈጥሮ ከወላጆቹ ጋር ዳግም ለመገናኘት ቢችልም በጦርነቱ ወንድሙን ማጣቱን ጨምሮ በርካታ ልብ ሰባሪ ጉዳቶች አጋጥመውታል። ጦርነቱ ውስጥም ሆኖ የእግር ኳስ ፍቅሩ እንዳልተለየው የሚናገረው ክብረውም ከጦርነቱ በኋላ እንደገና እግር ኳስ መጫወት እንደምችል ተስፋ በማድረግ ኢትዮጵያ ፕሪሚየር ሊግ ጨዋታዎችን በፌስቡክ ቀጥታ ተመልክቻለሁ ይላል። ወደ ቤት መመለስ ግን ቀላል አልነበረም። ስር ከሰደደው የገንዘብ እጥረት ባሻገር ከቡድኑ አባላት መካከል አንዳቸውም ደሞዝ አይከፈላቸውም። የግጭቱ አሰቃቂ ትውስታዎችም አልጠፉም። በዛ ሰዓት ላይ ግን እዛ ላይ ስለሆንክ አንድ ላይ ስትሆን ቤተሰቡ ጋር ሲመጣ ነው የሚሰማ እንጂ ዛማ ማእትኮ ነው የሚሞት በትግራይ ጦርነት ቁጥራቸው በውል ያልታወቁ ሰዎች ከመገደላቸው በተጨማሪ በሁሉም አካላት አስከፊ ጾታዊ ጥቃቶች ተፈጽመዋል። የተባበሩት መንግስታት ድርጅት መርማሪዎች የኢትዮጵያ መንግስት የአማጺውን ባለሥልጣናት ለማዳከም ትግራይ ውስጥ ረሃብን በመሳሪያነት ተጠቅመዋል ሲልም ከሰዋል። ዋና አሰልጣኙ ጎይቶም ኃይሌ ለአዣንስ ፍራንስ ፕሬስ እንደተናገረው ግጭቱ ጋብ ካለ በኋላ ተጫዋቾችን ወደ ሜዳ በማምጣት እንዲገናኙ ለማድረግ ፈታኝ ነዋል። እነሱን ለመሰብሰብ ብዙ ጊዜ ነው የፈጀብን ያው እንደገና ደግሞ ሰብስበን ደግሞ አእሙራቸውን ወደ ኳሱ ወይም ወደ ማህበራዊ ህይወት ለመቀየር በጣም ነው ብዙ ጊዜ ነው የፈጀብን። ጦርነቱ ብዙ ነገሮችን እንደነጠቀ የሚናገረው የ39 ዓመቱ አሰልጣኝ ቡድኑ ዳግም በእግሩ እንዲቆም የባለ ሀብቶችና የመንግስትን ድጋፍም ጠይቀዋል። አሰልጣኙ እግር ኳስ ሰዎችን የሚያቀራርብ ኃይል መሆኑንም ይናገራል። አሁን ለምሳሌ እንደ ዶርጎባ አይነት ተጫዋች ሲያስታርቅ ተቃዋሚና መንግስቱን ሲያስታርቅ አይተናል። እኛም ያህን የገጠመን እና እግር ኳስ ፍቅር ነው። ህዝብ ለህዝብ የሚያገናኝ ነው። የተጫዋቾቹ ጥረት ቡድኑ ዳግም በኢትዮጵያ ፕሪምየር ሊግ ስፍራ እንዲያገኝ አስችለዋል። ይህም በበኩሉ የቡድኑ ገናና ዘመናት ወደፊት እንደሚመጡ በደጋፊዎች ዘንድ ተስፋን ፈንጥቀዋል። ዘላለም አታክልቲ ከታዳጊነት ዘመኑ ጀምሮ የቡድኑ ደጋፊ ነበረ። ይህን ሊግ ተግባብተን ጥሩ ደረጃ ብንደርስ ሁሉንም ይስተካከላል። ምት Eu የቡድኑ አንበላ አንተነህ ወደ ሜዳ መመለስ የመንፈስ ጥገናና ተስፋን እየፈጠረ እንደሆነ ይናገራል። ቡድኑ እስካሁን ካደረጋቸው 15 ጨዋታዎች መካከል 11 ድሎችን ሲያስመዘግብ፣ አራት ጊዜ አቻ ወጥቷል፤ አንድም ጊዜ አልተሸነፈም። ከጦርነቱ በፊት የነበረን ህይወት ዳግም ለመገንባትና የመልካም ዘመኖችን መንፈስ ዳግም ለመመለስ ቡድኑ እየጣረ እንደሆነ የሚናገረው አንተነህ ነህ። ከሁሉም ከሁሉም ወደምንወደው ወደ እግር ኳስ ጨዋታ ተመልሰናል ሲል ለኤፍፒ ተናግሯል። ወደ ሌሎች ስፖርታዊ ጉዳዮች ስንሻገር ኢትዮጵያዊ አትሌት ሀጎስ ገብረ ሕይወት በሳምንቱ ማገባደጃ ኦስሎ ላይ በተካሄደው 5000 ሜትር የዳይመንድ ሊግ ሩጫ ውድድር በታሪክ ሁለተኛውን ፈጣን ሰዓት በማስመዝገብ ድል አድርጓል። ሀገውስ ውድድሩን በ12 ደቂቃ ከ36 ሰከንድ 73 ማይክሮሰከንድ አጠናቋል። ሀገውስ በዩጋንዳዊው ጆሽዋ ቼፕቴጌ የተያዘውን በርቀቱ የምንጊዜውን ፈጣኑን ክብረ ወሰን ለመስበር 1.37 ሰከንዶች ብቻ ነበረ የቀሩት። የ30 ዓመቱ ሀገውስ ከዚህ ቀደም ትልቅ የውድድር ዘመኑ ስኬት ተደርጎ የተመዘገበለት የሪዮ ኦሎምፒክ የርቀቱ የነሐስ ሜዳሊያ አሸናፊነቱ ነበረ። ሀገውስ ከውድድሩ በኋላ ከጋዜጠኞች ጋር በነበረው ቆይታ ያስመዘገብኩት ሰዓት በእጅጉ ጥሩ ነው። ሁኔታው ህዝቡ በእጅጉ በጣም ጥሩ ነበረ። ፈጣን ውድድር ነው። ለእኔ ቀላል ውድድር ባይሆንም በጥሩ ሁኔታ ተጠናቋል ሲል መናገሩን ሮይተርስ ዘግቧል። በብስሊት ስቴዲየም በተደረገው በዚህ ውድድር ላይ ሌላው ኢትዮጵያዊ ዮሚፍ ቀጀልቻ ሁለተኛ፣ ዩጋንዳዊው ጄኮብ ኪፕሌሞ ደግሞ ሶስተኛ ደረጃን አግኝተዋል። የፓሪስን ኦሎምፒክ ወደሚመለከቱ ዜናው ስንሻገር ሩሲያ በዩክሬን ላይ የፈጸመችውን ወረራ ተከትለው ከፓሪስ ኦሎምፒክ ተሳትፎ ብትታገድም የአገሪቱ ነጻ ትግል ቡድን አባላት ግን በፓሪሱ ኦሎምፒክ ላይ ለመሳተፍ ወስነዋል። ስፖርተኞቹ በውድድሩ በሚሳተፉበት ጊዜ የሀገራቸውን ሰንደቅ ዓላማ እንደማያነግቡና ወደ ውድድሩ ከመግባታቸው በፊት የሩሲያን ወረራ የሚደግፍ አቋም ስላለመያዛቸው መረጋገጥ አለበት። 16 አባላት ያሉት የነጻ ትግሉ ቡድን አባል የሆነው ናዲዝጋ ስኮሎቫ በግሉ በውድድሩ ላይ እንደሚሳተፍ አስታውቋል። ዕድሜያችንን ሙሉ ስንሰለጥን ነበረ ያለው ሰኮልቫ፣ ሕልማችንም ሆነ ግባችን ኦሎምፒክ ነው፣ ሰንደቅ ዓላማ ባይኖረንም ወደ ውድድሩ ግን እንሄዳለን ብሏል ለሮይተርስ። አድማጮቻችን ለምሽቱ የያዝናቸው አበይት የስፖርት ዜናዎች እነዚህ ነበሩ። መልካም ምሽት። አድማጮቻችን እና ተመልካቾቻችን የምሽቱ ዘገባዎቻችን እነዚህ ነበሩ። አብራችሁ ስለነበራችሁ እናመሰግናለን። አስማማየ ነው እያስተናገድኳችሁ። አብራችሁ አመሸው። መልካም ጊዜ ይሆንላችሁ።